የሱዳኑን ፕሬዚደንት ወደ ሳውዲ አረቢያ የመሪዎች ስብሰባ መጓዝ አስመልክቶ ጂል ክሬግ ከናይሮቢ የላከችውን ዘገባ ትስታበላቸው ታቀርባለች። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ እንደ አውሮፓ አቆጣጠር ከ2009 ዓ.ም ጀምሮ ነው አልበሽር ከህግ ያመለጡ ናቸው በማለት ታድነው እንዲያዙ ትዕዛዝ ያስተላለፈው። ሂውማን ራይትስ ዋች የተባለው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ተባባሪ ዳይሬክተር ኤሊስ ኬፕለር በጦርነት ወንጀል በተከሰሱ ግለሰብና በዩናይትድ ስቴትስ ፕሬዚደንት መካከል የሚኖረው ግንኙነት አሉታዊ ይሆናል ይላሉ። President Omar al-Bashir has been charged by the International Criminal Court. የሱዳን ፕሬዝዳንት ኦማር አልበሽር በዳርፉር ጦርነት ወቅት በተካሄደ ከፍተኛ ወንጀል ነው በአለም አቀፍ ህግ በፍርድ ቤቱ የተከሰሱት። ክሱም የዘር ጅምላ ፍጅት፣ የጦርነት ወንጀልና ሰብአዊ ፍጥር ላይ ወንጀል መፈጸምን ይጠቀልላል። በእውነቱ ከዚህ የከፋ ወንጀል የለም። በሃርቨርድ ዩኒቨርሲቲ የኤፍ ኤክስ ቢ የጤናና የሰብአዊ መብት ማዕከል ባልደረባ ኤሪክ ሪቭስ ፕሬዚደንት ትራምፕ የመሪዎቹ ጉባኤ ላይ የመሳተፍ እቅዳቸውን መሰረዝ አለባቸው ይላሉ። በዚህ ወንጀል ተከሰው አልባሽር ያለምንም ችግር መዘዋወር መቻላቸው አለም አቀፍ የወንጀል ችሎትን ደካማ ያደርገዋል። ስለዚህ የመሪዎቹ ጉባኤ ላይ በመገኘት ትራምፕ የዚህ ተባባሪ መሆን የለባቸው የሱዳን ውጭ ጉዳይ ሚኒስቴር እና የመንግስት ቃል አቀባይ የበኩላቸውን እንዲያስረዱ የተደረገ የስልክ ጥሪ መልስ አላገኝም።